ሳይንስና ቴክኖሎጂ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ የሥራ ቅልጥፍናን፣ ምርታማነትን በመጨመር በሰዎች የሚሰሩ ስህተቶችን በመቀነስ ወጪ በመቆጠብና የተሻለ ውሳኔ በመስጠት ለሰው ልጆች በርካታ ጠቀሜታዎችን እየሰጠ ይገኛል። ያለ ሰው እርዳታ ራሱን ችሎ ተግባራትን በማከናወን ሰፊ የውሂብ ስብስቦችን በመተንተንና የወደፊት ውጤቶችን በመተንበይም ወደ ተሻለ ትክክለኛነት ሊወስድ ይችላል። ሰው ሰራሽ አስተውሎት ፈጠራና ግላዊነትን በማላበስም የደንበኞችን ተሞክሮ በማጎልበት የንግድ ሥራ እድገትን ያፋጥናል። ይሁን እንጂ ቴክኖሎጂ ከእነዚህ መሰል ጥቅሞቹ ባሻገር በርካታ ችግሮችንም ደቅኗል። የሰው ሰራሽ አስተውሎት መስራች አባት የሚባሉት ጀፈሪ ሂንተን ቴክኖሎጂው ከሚጠበቀው በላይ በፍጥነት እየገሰገሰ ነው ይላሉ። ከዚህ አንጻር የሰው ሰራሽ አስተውሎት ቴክኖሎጂ የማሰብ ችሎታ ከሰዎች ከበለጠ ሰዎች ይህንን ቴክኖሎጂ ለመቆጣጠር ምንም አይነት መንገድ ላይኖራቸው ይችላል ሲሉ ያስጠነቅቃሉ። ከዚህ ባሻገር ሂንተን እንደሚሉት ቴክኖሎጂው የጋረጠው በርካታ አደጋዎችም አሉ። ጥቂት የአጭር ጊዜ አደጋዎችና የረጅም ጊዜ አደጋዎችን አያለሁ። በእውነቱ ትልቁን አደጋ መምረጥ ከባድ ነው። የሚገጥመን ትልቁ አደጋ እንደ ሳይበር ጥቃቶች እና ምርጫዎችን ማበላሸት የመሳሰሉ ናቸው። ምርጫን ማበላሸት ምናልባትም ፋሽዝም እንዲፈጠር የሚያደርግ ትልቁ አደጋ ነው ብዬ አስባለሁ። እኔ እንደማስበው በረዥም ጊዜ ውስጥ ትልቁ አጠቃላይ ስጋት እኛ የሰራናቸው እንግዳ ፍጡራን ከእኛ ከሰዎች የበለጠ ብልህ በመሆን ስራችንንና ገንዘባችንን ይነጥቁናል። በጎርጎሪያኑ በ1950ዎቹ ባለን ቱሪንግ እና ጆን ማካርቲ በተባሉ ተመራማሪዎች መሰረቱ የተጣለው ይህ ቴክኖሎጂ በፍጥነት በማደግ አዳዲስ ስልተ ቀመሮችንና መተግበሪያዎች እንዲወጡ በማድረግ ላይ ይገኛል። በ1986 ዓ ም ደግሞ ጀፈሪ ሂንተንና ባልደረቦቻቸው ለማሽን መማር ዋና የሆነውን የሰው ሰራሽ የነርቭ መረቦች ወይም አርቲፊሻል ኒውራል ኔትወርክን በማዘጋጀት ቴክኖሎጂው ወደ ላቀ ደረጃ እንዲደርስ አድርገዋል። ሂንተን በዚያ ወቅት የሰው ሰራሽ አስተውሎት ቴክኖሎጂ ከሰው ልጅ የማሰብ ችሎታ አይበልጥም የሚል እምነት ነበራቸው። የቀድሞ የጉግል ሰራተኛ ሂንተን ያለሙት ቴክኖሎጂ ተስፋ ሰጪ፣ ነገር ግን አንድ ሕፃን ልጅ ካለው ችሎታ በላይ የተሻለ ማድረግ የማይችል አድርገው ይመለከቱት ነበር። በአሁኑ ወቅት ግን ሂንተን በዚህ ጉዳይ እርግጠኛ አይደሉም። ምክንያቱም በአሁኑ ወቅት ከተራይ ትርጉም ስራ ያለ ሰው የሚሽከረከሩ መኪናዎችና ለጦርነት የሚውሉ ሰው አልባ አውሮፕላኖች ድረስ ሰው ሰራሽ አስተውሎት ሰዎችን ተክቶ ውሳኔ በመስጠትና በመስራት ላይ ይገኛል። ከዚህ አንጻር ሂንተን የሰው ሰራሽ አስተውሎት ቴክኖሎጂ ልማትን ወደ ገዳይነት ሊለወጥ የሚችል የነብር ግልገልን ከማሳደግ ጋር ያነጻጽሮታል። የብሪታንያና የካናዳ ጥምር ዜግነት ያላቸው የኮምፒውተር ሳይንቲስቱ ጀፈሪ ሂንተን ቴክኖሎጂው ስራ በመንጠቅ ሰዎችን ስራ አጥ ያደርጋል የሚል ስጋትም አላቸው። ስለዚህ ፍላጎቱ የሚለጠጥ መሆኑን መመልከት ያለብን ይመስለኛል። ስለዚህ በጤና እንክብካቤ ዶክተሮችንና ነርሶችን አስር እጥፍ ቀልጣፋ ማድረግ ከተቻለ ሁላችንም አስር እጥፍ ተጨማሪ የጤና እንክብካቤ እናገኛለን። ያ በጣም ጥሩ ነው። የትኛውም ስራ እና ሰራተኛ አይነካም። ነገር ግን ሰዎችን የሚተኩ ሌሎች መስኮች አሉ። ስለዚህ በእነዚህ አካባቢዎች ስራ አጥነት ይኖራል ብዬ አስባለሁ። ይህ 25 የዓለም አቀፉ የኢኮኖሚ መድረክ ያወጣው መረጃም የሳይንቲስቱን ስጋት ያጠናክራል። እንደ መረጃው በዓለም ላይ በአሁኑ ወቅት ያለው የሥራ ገበያ 48 በመቶ በሰዎች የሚሰራ ሲሆን በ2030 ዓ.ም ግን ይህ አሃዝ ወደ 32 በመቶ ዝቅ ይላል። ከሥራ መፈናቀል ባሻገር ስልተቀመር ላይ የሚታይ መድሎ ሌላው ቴክኖሎጂው የሚያመጣው ጉዳት ሲሆን በዚህም የሰው ሰራሽ አስተውሎት ንድፎች በሰለጠኑበት መረጃ ውስጥ ያሉትን አድላዊ መረጃዎች ሊያንጸባርቁና ሊያሳድጉ ይችላሉ። ይህም በተለያዩ ዘርፎች ማለትም እንደ ብድር አሰጣጥ፣ የፍትህና የዳኝነት ስርዓት እንዲሁም ቅጥርን በመሳሰሉ ጉዳዮች አድሏዊ ውጤቶችን ያስከትላል። በሌላ በኩል ማሽን የሰውን ልጅ ተክቶ እንዲሰራ ቢሰለጥንም ልክ እንደ ሰዎች ርኅራሄ፣ ሐዘኔታና ደስታ የመሳሰሉት ስሜቶች ስለሌሉት ወይም ይህንን የሚገልጽ የፊት ገጽታና የሰውነት እንቅስቃሴዎችን ስለማይለይ በውሳኔ ወቅት ከባድ ስህተት ሊፈጽም ይችላል። የተሳሳተና የተዛባ መረጃን በተመለከተም ቴክኖሎጂው የውሸት ዜናዎችን፣ ፕሮፓጋንዳዎችንና ሌሎች የተሳሳቱ መረጃዎችን ስርጭት ሊያባብስ ይችላል። ሰው ሠራሽ አስተውሎት ይበልጥ የተራቀቁ የሳይበር ጥቃቶችን ለመፍጠር ጥቅም ላይ ሊውልም ይችላል። ከዚህ አንጻር ከፍተኛ የሳይበር ደህንነት ባለሙያው አቶ ብሩክ ወርቁ እንደሚሉት ቴክኖሎጂው የሳይበር ደህንነት ስጋቶችን ሊያባብስ ይችላል። እንግዲህ አርቲፊሻል ኢንተልጀንስ ወይም ሰው ሰራሽ አስተውሎት ማለት ሰዎች ሊሰሯቸው የሚችሉ የተወሰኑ አክቲቪቲዎችን በቴክኖሎጂ በታገዘ መልኩ ሰው እንዲሰራው ማድረግ ነው። ያንን ስናደርግ ደግሞ ይሄን የሚሰራ ቴክኖሎጂ ወይም ኮድ የተደረገ ይሄን የሚሰራ አፕሊኬሽን ይኖራል ወይ ሮቦትን ፎርም ይሁን ወይም በሲስተም ፎርም ሶፍትዌር እነዚህ ነገሮች ይኖራሉ። ሰው እንደ ማንኛውም ሲስተም ይሄ ሲስተም ሊሰጥ ይችላል። ሶፍተት ሊኖረው ይችላል። ከሌሎች ሲስተሞች ወ ወይም ከለመድ ናቸው ሲስተሞች የሚለይበት አንድ ዋና ለሳይበር ጥቃት ሊያጋልጥ የሚችለው ነገር ምንድን ነው? ኖት ኦንሊ ሲስተሙ በራሱ የሚጠቃ ሳይሆን አስተውሎቱን ሳይበር አታከሮች ወይም ክሪሚናሎች በማዘዝ ሌላ ያልተጠበቀ ነገር እንዲያደርግ ራሱ አክሽን እንዲወስድ የማድረግ አቅም ስላላቸው ጭምር ተጋላጭነቱን ከፍ ያለ ያደርገዋል ማለት ነው። በሌላ በኩል ሰው ሰራሽ አስተውሎት ቴክኖሎጂ መረጃ በከፍተኛ መጠን ለመተንተን ችሎታ ያለው ቢሆንም የውሂብ ግላዊነትን በመጣስ ምስጥራዊ መረጃን ላልተፈላገ ዓላማ ጥቅም ላይ እንዲውል ወይም ለሌላው ግን ያለ አግባብ ተላልፎ ሊሰጥ ይችላል። በዚህ የተነሳ አቶ ብሩክ እንደሚሉት የመረጃ ግላዊነት ላይ ስጋት ይፈጥራል። ከዚህ ባሻገር ለማጭበርበርና ለመረጃ ምንተፋም ሊያጋለጥ ይችላል። ብዙ ጥቅሞች እንዳሉት ሁሉ በጣም ብዙ ጉዳቶችም አሉት። ለምሳሌ በሶሻል ስፖርት ታየ ነው የዲፕ ወይም ደግሞ አንድ ሰው ያልተናገረውን ያላለውን ያላደረገውን ነገር ላይ እንደምናያቸው ምስሉን እና ድምፁን ኮድ በመጠቀም እሱን አስመስሎ ለማጭበር ኮንቴንት ለመስራት ያገለግላል። ይሄ ክሪሚናሎች የሚጠቀሙበት አንደኛው ሜተር፣ ሌላኛው ፊሽንግ ዳታ ደግሞ የማስገር ሰዎችን አጭበርብሮ የሆነ ያልፈለገ አክሽን እንዲወስዱ የማድረግ አክሽኖችን በቀላሉ ኢምፕሊመንት ለማድረግ ይጠቅማል። ከዚህ በፊት የሰው ልጅ ተጸቆ ተጠቦ ወንጀል ለመስራት ዲዛይን አድርጎ የሚያመጣውን ነገር አርቲፊሻል ኢንቴሊጀንስ ይህን ስራ በማቅለሉ የተነሳ በቀላሉ ያንድን ሰው ኢሜል አጻጻፉን ጽሆኑን እንዴት አድርጎ እንደሚሰራ አስመስሎ በደንብ መስራት ይችላል። አርቲፊሻል ኢንቴሊጀንስ ጂፒቲ፣ ሌሎችም አይነት ሞዴሎች እነኝን ነገሮች ስላቀለሉት ሳይበር ሴኪሪቲ ላይ በጣም ከፍተኛ የሆነ ጉዳት። ያም ሆኖ ከጉዳቱ ባሻገር ይህ ቴክኖሎጂ ለሳይበር ደህንነት ጥበቃ አስተዋጽኦ ያደርጋል። ከዚህ አንጻር አቶ ብሩክ ቴክኖሎጂው በሁለት በኩል የተሳለ ቢላ ነው ይሉታል። አርቲፊሻል ኢንቴሊጀንስ በሁለት በኩል የተሳለ ቢላ እንደማለት ነው። በሳይበር ሴኪሪቲ ላይ ስፔሻሊ ለምሳሌ የአንዳንድ ሞዴሎች አርቲፊሻል ኢንቴሊጀንስን በመጠቀም የፍራውድ ኮንትሮሊንግ ወይም ፍራውድ ሞኒተሪንግ ሲስተምስ ይሰራሉ። ስለዚህ ማሽኖች ለርን ያደርጉና የአንድን ሰው ለምሳሌ ከአንድ ሲስተም ወደ ሌላ ሲስተም አክሰስ የማረግ ከሆነ እኔ ሁልጊዜ እኔ የማደርግበትን አክሰስ የማደርግበትን ፓተርን በማጥናት ከተለመደ ፓተርን ወጣ ያልኩኝ እንደሆነ ወይም ሰምበዲ ኢምፐርሶኔት አድርጎኝ እኔን ተመስሎ የሆነ ያልተፈቀደ አክቲቪቲ ሊያደርግ የሚፈልግ ከሆነ እንደዚህ አይነት አክሽኖችን አስቀድመው በመተንበይ መያዝ ይችላሉ እና ፍራውድ ሞኒተሪንግ ላይ፣ ኢንሲደንት ሪስፖንስ ላይ፣ ጥቃት ግብረ መልስ መስጠት ላይ ወይም ደግሞ ፍራውድን መከላከል ላይ በብዛት ሲስተሞች አሉ እነዚህ ኤአይ መረጃዎች እንደሚያሳዩት በአፍሪቃ በሺዎች የሚቆጠሩ ተቋማት ሰው ሰራሽ አስተውሎት ላይ አተኩረው ይሰራሉ። ባለሙያዎች እንደሚሉት ይህ ለአህጉሪቱ ትልቅ ለውጥ የሚያመጣ ቢሆንም በዚያው ልክ ስጋቶች እንዳሉም ያስጠነቅቃሉ። ምክንያቱም የሰው ሰራሽ አስተውሎት ንድፎች መረጃ የሚሰበስቡት ባደጉ ሀገራት የመረጃ ቋት ላይ ተመስርቶ በመሆኑና እንደ ኢትዮጵያ ያሉ አዳጊ ሀገራት ደግሞ የቴክኖሎጂ ተቀባይ ብቻ በመሆናቸው ከጥቅሙ ባሻገር የሚመጣውን ጉዳት ለመከላከል የሚያስችል የቴክኖሎጂ አቅም የላቸውም። ኤአይን ኮንትሮል ማድረግ የሚችል የተደራጀ የሰው ኃይልና አቅም አለመኖር። ሁለተኛ፣ ለምሳሌ ሲስተሞች ሲመጡ በኢንስቲሽኖች ላይ እነኛ ሲስተሞች ኤአይ እንቤድድ ሆነው የዘመኑ ቴክኖሎጂ ዝታጭቆ ይመጣሉ። ነገር ግን ያ ሲስተም በመጀመሪያ ደረጃ ምን እንደሚሰራ ኮንትሮል ለማድረግ ከጀርባ ያለውን የኤአይ ኮድ ሪቪው ማድረግ አቅሙን መቆጣጠር መቻል የማይፈለጉ ነገሮች ካሉ መስኖ ኮንትሮል ለማድረግ አቅም ይፈልጋል። የሊደርሽፕ አስላስ ቴክኒካል ካፒቢሊቲ ማለት ነው። እሱ አቅም ባላደጉ ሀገሮች ኢትዮጵያን ጨምሮ ስለማይገኝ የቴክኖሎጂ ተጠቃሚ ብቻ ስለሆነ በአሁኑ ደረጃ ችግር ይፈጥራል። ለምሳሌ ኢትዮጵያን ውስጥ የተመለከትን እንደሆነ ይህን አቅም ለማዳበር ነው የኢትዮጵያ የአርቲፊሻል ኢንተሊጀንስ ኢንስቲትዩት የተቋቋመው። ሶ እንደዚህ አይነት ኤክስፐርቶች በየሀገሩ ያስፈልጋሉ ማለት ነው ኢንቨስቲጌሽን ከፍ ለማድረግ፣ ሰዎችን ለማሰልጠን፣ ከሌሎች ሀገሮች ጋር በትብብር ለመስራት ኤአይ የሚያመጣውን ቻሌንጅ ኮንትሮል ባደረገ አብሮ ለምራን አቅም ያስፈልጋል። ይህንን መሰሉን የቴክኖሎጂውን ጉዳት ትልልቅ ኩባንያዎች ያውቁታል የሚሉት ጀፈሪ ሂንተን ከሚያገኙት ትርፍ ባሻገር ለችግሩ ትኩረት እንደሌላቸው ገልጸዋል። በመሆኑም ችግሩን ለመቆጣጠር ዓለም አቀፍ ህግና የመንግስት ቁጥጥር ወሳኝ መሆኑን ገልጸዋል። እኔ እንደማስበው ብዙዎቹ ትልልቅና አንጋፋ ኩባንያዎች ጉዳዩን ያውቃሉ፣ ነገር ግን ከዚያ በኋላ የአጭር ጊዜ ትርፍ ነው የሚያዩት። እኔ እንደማስበው የነዳጅ ኩባንያዎች አካባቢን የሚበክሉ ቦታዎች ነበሩም፣ ነገር ግን የኔን ቤት ለመጠበቅ ለነዳጅ ኩባንያዎች አስፈላጊ አይደለም። ስለዚህ ተጨማሪ የመንግስት ቁጥጥርን ማየት እንፈልጋለን ኤአይ በአጠቃላይ ጠንካራ ተጨማሪ የመንግስት ቁጥጥር ደንብ ያስፈልገዋል ለማለት ወጣለው አቶ ብሩክ በበኩላቸው የክሎን ቴክኖሎጂን ለመሳሰሉ ዘርፎች የሚነሱ የሞራልና የሕግ ማዕቀፎች ሁሉ ለሰው ሰራሽ አስተውሎት ቴክኖሎጂም በዓለም አቀፍ ደረጃ ሕግ ሊወጣለት እንደሚገባ ገልጸዋል። ያካልሆነ ግን በተለይ አቅም የሌላቸው እንደ ኢትዮጵያ ያሉ የቴክኖሎጂ ተቀባይ ሀገራት የበለጠ ጉዳት እንደሚደርስባቸው አብራርተዋል አሁን ኤአይ ላይ ያለው ነገር ገና ኮንትሮል ባለበት እና በሌለበት ሁኔታ ነው። አቅም ያላቸው በራሳቸው ካፓቢሊቲ ኮንትሮል ለማድረግ ይሞክራሉ፣ ግን በዓለም አቀፍም ደረጃ ኤአይን ኮንትሮል የሚያደርጉ ሩል ለማውጣት ኢፈርቶች እየተደረጉ ያሉበት ሁኔታ ላይ ነው። ገና እዚያ ስቴጅ ላይ ያለ። ለምሳሌ በቅርብ ዲፕሲክ የሚባለው ሞዴል በጣም በርካሽ የቻት ጂፒቲ ያላቸውን አቅም ፍጥነት፣ ቅርብ እጥፍ የሚሰራ ኤአይ ሞዴል አውጥቷል። ዲፕሲክ ይህን ሲያወጣ ከጀርባው ግን ሰፊሽንት የሆኑ የሳይበርና ፕራይቬሲ ኮንትሮሎች እንዳልነበሩት በኋላ ላይ ላይ ታይቷል። ጌታ ኤክስፖዝ ይደረጋል፣ ኤክስፕሎይት ይደረጋል። እነዚህ እነዚህ ነገሮች ገና በአለም አቀፍ ደረጃ አንድ የኤአይ ሞዴል ሲወጣ እነዚህ ነገሮች ሊኖሩት ይገባል በሚል መንገድ በጠራው ሁኔታ ሁሉም የኤአይ ሞዴሎች በዚያ እንዲወጣ የመጣ ህግና ቁጥጥር በቂ የለም። ስለዚህ ሀገሮች ሁሉም በዚህ ኢምፓክት የሆኑ ሳለም ግን አቅም የሌላቸው ቴክኖሎጂ ተቀባይ የሆኑ እንደኛ ያሉ ሀገሮች ደግሞ የበለጠ ተጋላጭ ይሆናል በራሳቸው አቅሙ ይህን መርምረው እንዲህ አይነት ተጋላጭነት አለ የሚሉበት አቅም እስካላዳበሩ ድረስ አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።